ጅማ ውስጥ እስር ላይ የሚገኘው የጅማ ዩኒቨርሲቲ የዘንድሮ ምሩቅ ሞሐመድ ዴክሲኮ በአፋጣኝ ሊለቀቅ ይገባል ሲል የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ አሳስቧል። ኮሚሽኑ ዛሬ ባወጣው መግለጫ ኦሮሚያ ክልል ውስጥ በተለያዩ ቦታዎች የፍርድ ቤቶች ትእዛዞች አለመከበራቸው አሁንም አሳሳቢ ነው ብሏል። ፀሐይ ዳምጠው ዝርዝሩን ዛለች። ወረዳ አንድ ፖሊስ ጣቢያ ከይካትት ስድስት ሁለት ሺ አስራ ሶስት አመተ ምረት ጀምሮ ታስሮ የሚገኘው ሞሐመድ ደግስሶ በዋስ እንዲለቀቅ የጅማ ከተማ ወረዳ ፍርድ ቤት ይካትት አስራ ስድስት ሁለት ሺ አስራ ሶስት አመተ ምረት ያሳለፈውን ውሳኔ በመተላለፍ እስካሁን አለመለቀቁ እንዳሳሰበው የኢትዮጵያ የሰብአዊ መብቶች ኮሚሽን ኢሰማኮ ገልጿል። ሞሐመድ ዴክሲሶን ጨምሮ በፍርድ ቤት የዋስትና መብት ተከብሮላቸው እስር ላይ የሚገኙ ሌሎችም እስረኞች በአፋጣኝ እንዲለቀቁ ኮሚሽኑ አሳስበዋል። የኢትዮጵያ የሰብአዊ መብቶች ኮሚሽን አማካሪ አቶ ኢማድ አብዱልፈታ ሀሳብን መግለጽ እንደማያሳስር ተናግሯል። ሀሳብን በነጻነት የመግለጽ መብት በኢትዮጵያ ህግ መንግስትም ሆነ በሌሎች ዓለም አቀፍ ሕጎች እንዲሁም ሌሎች አዋጆች በግልጽ የተቀመጠና መነሻውና መድረሻው ገደቡ ምን እንደሆነ በግልጽ የምታወቅ መብት ነው። ይህ መብት በባህሪው ሰዎችን ሊያስቀይሙ ሊያስቆጡ የሚችሉ ነገሮችን ሊያስከትል ሊያመጣ ይችላል። ያ ማለት ግን ያ ነገር ስላስቆጣን፣ ስላናደደን፣ ስላስቀየመን ህጉ ወንጀል ነው ብለው እስካላስቀመጠ ድረስ መንግስትም ይሆን ሌሎች አካላት ወንጀል ነው ተብለ ወንጀልን ማቋቋም የሚችል ድርጊት እስካል ፈጸሜ ድረስ ግለሰቡ ሀሳቡን በነጻነቱ በመናገሩ ብቻ መታሰር መከሰስ እንዲሁም ሌላ እንግሊት መደረግ የለበትም። መሐመድ ዴክሲሶንም ጉዳይ በዚሁ አንግል የምናየው ነው የሚሆነው ማለት ነው። ኦሮሚያ ክልል ውስጥ የፍርድ ቤቶች ትእዛዝ አለመከበር ኮሚሽኑን እንዳሳሰበው አቶ ኢማድ ገልጿል። በኦሮሚያ ክልል በተለያዩ ቦታዎች በተለያየ ምክንያት በተለያዩ ወንጀሎች ተጠርጥሮ በቁጥጥር ስር የዋሉ ሰዎች ነገር ግን ፍርድ ቤት በዋስትና ወይንም በሌላ መልኩ ከእስር እንዲለቀቁ ትእዛዝ የሰጠባቸው ሰዎች እስር ላይ እንዳሉ እናውቃለን። በተደጋጋሚ ግሬታዎች ለመስሪያ ቤታችን ይቀርቡልናል። ይህን በማስመልከት በግልጽ እንዲሆ በሌላ መንገድ የሚመለከታቸው አካላት ለእነዚህ ችግሮች መፍትሄ እንዲሰጡ በተደጋጋሚ ጥሪ አድርገናል። ነገር ግን ችግሩ እስካሁንም አሳሳቢ በሆነ ደረጃ የቀጠለ መሆኑን ነው የምንረዳው። ማንኛውም ሰው ሀሳቡን በነጻነት የመግለጽ መብት እንዳለው በኢትዮጵያ ሕገ መንግሥት አንቀጽ 29 መደንገጉን ያስታወሱት የጅማ ዩኒቨርሲቲ የህግ መምህር ኦፕሲናን ግርማ እንዲህ ብለዋል። እሱ የተናገረው ቃል በወንጀል ህግ አንቀጽ 23 መሰረት አንድ ወንጀል ወንጀል ሊባል የሚገባው አንደኛ፣ በህግ ሲከለከል፣ ሁለተኛ ድርጊት ሲፈጸም ነው። ስለዚህ ሶስት ነገሮች መሟላት አለባቸው። ከሶስቱ ነገሮች አሁን ይሄ ወንጀል ነው ተብሎ የተደነገገ ነገር አይደለም። ምክንያቱም የፖለቲካ እስረኛ ይፈታ የሚል ቃል ከወንጀል ህጉ አንፃር ስናየው የሚያስቀጣ የተከለከለ ነገር ተብሎ ሊወሰድ አይደለም። በወንጀል ባስከስሰው አድሚኒስትሬቲቭ ነገሩን ከዛ አንጻር ሊታይ ይችላል። ጅማ ዩኒቨርሲቲ ራሱ የሚያው ነገር እንጂ በወንጀል ህግ አንጻር የሚታይ ነገር አይደለም። ምርቁ መሐመድ ደክሲሶ በጅማ ዩኒቨርሲቲ ተማሪዎች ምረቃ ስነስርዓት ላይ ፍትህ ለሃጫሉ ሁንዴሳ፣ ጀዋር መሐመድ ይፈታ ብሎ በመጮህ በፖሊስ ተይዞ ሁለት ጊዜ ፍርድ ቤት መቅረቡንና ፍርድ ቤት የነበረውን ሂደት ጠበቃው አቶ ኦብስናን ለአሜሪካ ድምጽ አብራርቷል። መጀመሪያ ጊዜ የቀጠሮ ሲጠየቅ ውከትን የማነሳሳት ወንጀል ተጠርጥሯል የሚል ነው። በዛው መሰረት ፍርድ ቤት ሊመረመር ሰባት ቀን ሰጥቶ ነበረ። ሰባት ቀን አልቆ ቀጠሮ እንግዲህ በአስራ አምስትን የተቀጠረው የካቲት አስራ አምስት መርማሪ ፖሊስ እሱን ይዞ ሲቀርብ ተጨማሪ ጊዜ ቀጠሮ አስራ አራት ቀን ነው የጠየቀው። በዚህ ቀጠሮ የተጠየቀው ፍሬ ነገር ደግሞ አንደኛ ከታጠቀ ኃይል ጋር ግንኙነት አለው። ሁለተኛ የጅማ ዩኒቨርሲቲና ተማሪዎችን አደራጅቶ ሁከት ሊቀሰቅስ ሲዘጋጅ ስለነበረ እሱን እንመረምራለን የሚል ነበር። ፍርድ ቤቱ ይሄንን የሚያሳይ ማስረጃ ወይም የሚያሳዩ ነገሮችን መርማሪ አላስረዳም በሚል የተጠየቀውን ጥያቄ ነው ውድቅ ያርጎ ዋስትና መብት ሰጠው። በኢትዮጵያ የሰብአዊ መብቶች ኮሚሽን መግለጫ እና በተነሱት ሌሎችም ጥያቄዎች ላይ ምላሽ የሰጡት የኦሮሚያ ብሔራዊ ክልላዊ መንግስት የኮሚኒኬሽን ጉዳዮች ኃላፊ አቶ ጌታቸው ባልቻ ተከታዩም ብለዋል። የፍርድ ቤቶችን ውሳኔ ወይንም የፍርድ ቤቶችን ይሰብ አልተቀበለም የሚለው ነገር በአሰራር በእነሱ መካከል በተቀናጀ ሁኔታ የሚሰሩ ስራዎች እንዳሉ ሆኖ እያንዳንዱ የራሱ ኃላፊነት አለው የራሱን ተጠያቂነት አለው። በቼክ ኤንድ ባላንስ አሰራር አንደኛው ሌላውን የመጠየቅ ስልጣን ያለው ስለሆነ ትዕዛዙ ያልተከበረለት ፍርድ ቤት ትዕዛዙን ባለማስከበሩ ያንን ትዕዛዝ ያላከበረውን አካል በህግ የመጠየቅና ና ተጠያቂ የማድረግ ሀድነቱን መወጣት ይችላል የሚል እምነት አለኝ። ይሄ የህግ አሰራር ስለሆነ መፍትሄ ተጎድቷል ብሎ የሚያስብ አካል ካለ በዛ መልክ ህጉን የማስከበርና መብቱን የማስጠበቅ ስልጣን ስላለው ያንን ማድረግ ይችላል የሚል እምነት አለኝ። ከዛ ውጭ በኦሮሚያ የሰብአዊ መብት ጥበቃ ላይ ምንም አይነት ገደብ የተጣለበት ምክንያት የለም። ሀሳብን በነጻነት የመግለጽ ማለት የሌላውን ሀሳብ ሳይጋፉ የራሴን ሀሳብ መግለጽ ነው። ያ ህግንና ስርዓትን ተከትሎ የሚደረግ የሀሳብ መግለጽ ጉዳይ የሚከለከልበት ምክንያት አይኖርም። መንግስት ሁኔታዎችን እያመቻቸ እንጂ ጫና እየፈጠረ አይደለም። በመንግስት ደረጃ የሚገለጽ ምንም አይነት ነገር በክልላችን የለም ብሎ ማለት ይቻላል። ሰብአዊ መብቶች እየተከበሩ ናቸው። በዚህ ጉዳይ ላይ ተጨማሪ ማብራሪያ ለመጠየቅ የኦሮሚያ ፖሊስ ኮሚሽን ጀነራል ኮሚሽነር አራርሳ መርዳሳ የኦሮሚያ ጠቅላይ ዓቃቤ ሁሴን ኦስማን እና የጅማ ዞን ፖሊስ መምሪያ ኃላፊ ኮማንደር ፉፋ መገርሳ ጋር በተደጋጋሚ ደውዬ መልስ ለማግኘት ያደረግኩት ጥረት ለዛሬ አልተሳካም። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ